በኦሮሚያ ክልል ቡኖ በደሌ ዞን በአምስት ወረዳዎች ሰሞኑን ይደረጉ የነበሩ የተቃውሞ እንቅስቃሴዎች መልካቸውን ቀይረው የአካባቢው ተወላጆች በሆኑና ባልሆኑ ሰዎች ላይ ጥቃት መፈጸሙን በተለያየ ቦታ ያገኘነው መረጃ ያስረዳል። ከጥቅምት 10 እስከ 11 ባሉት ቀናት ከፍተኛ ረብሻ እንደነበርም ታውቋል። የዞኑ አስተዳደር እንዳስታወቀው በግጭቱ 12 ሰው ሞቷል። 14 ሰው ቆስሏል። 52 መኖሪያ ቤቶች ተቃጥለዋል። ከ1500 በላይ ሰዎች ከመኖሪያ ቤታቸው ተፈናቅለዋል። የሞቱትና የቆሰሉት ሰዎች የተለያየ ብሔር ያላቸው ናቸውም ተብሏል። በማኅበራዊ የመገናኛ ብዙሃን ላይ ይሰራጩ የነበሩት ምስሎች ከሌላ ሀገር የተወሰዱ ናቸው ሲሉ የክልሉ ባለስልጣናት ገልጸዋል። ጽዮን ግርማ ዝርዝር አላት። ያነጋገርናቸው ነዋሪዎች ለአሜሪካ ድምፅ እንደተናገሩት መጀመሪያ ሰላማዊ ሰልፍና የተቃውሞ እንቅስቃሴ ሲካሄድ የመብት ጥያቄዎችን የያዘ ነበር ብለዋል። በቡኖ በደሌ ዞን በበደሌ ከተማ ተጀመረ ተጀመረና ከዛም ወደ ሌሎች ገጠር ወረዳዎች መዛመት ጀመረ ይላሉ። ስሙን እንዳንጠቀስ የጠየቀን አንድ ነዋሪ ቤተሰቦቹ በ1977 ዓ.ም በተከሰተው ድርቅ ምክንያት ወደዛ አካባቢ መስፈራሞ ሰልፉ ወደ ግጭት እንዴት እንደተቀየረ ያስረዳል። ግጭቱ ሲጀምር ያው በአካባቢው ተወላጆች ሰላማዊ ሰልፍ ጀምረው ማለት ነው። ከዛ ያው የኦሮሞ መብት ይጠበቅ በሚለው ጀምረው ከዛ እንደገና ያው አሉ ከሌላ ቦታ የመጡ በእነሱ ላይ ባፈሩት ንብረት ላይ ቤታቸው ላይ ድንጋይ በመሮር እና ንብረታቸውን በመዝረፍ እንደገና ቤታቸውን በመሰባበር ያላቸው እነሱን በማሳደብ ያው ንብረታቸውን ዝርፊያ ላይ ያካሂደዋል። በዛ ላይ እንደገና ደግሞ በአገኙት ላይ ያው የራሳቸውን እርምጃ በመውሰድ ያው ብዙ ሰው ተጎድተዋል። ምንድን ነው እርምጃው? በምን አይነት መልኩ ነው እርምጃው የተወሰደው? እርምጃው የተወሰደው መጀመሪያ ያው መብታችን፣ የኦሮሞ መብት ይጠበቅ በሚለው ሰላማዊ ሰልፍ አካሄዱ። ሰላማዊ ሰልፍ ካካሄዱ በኋላ እንደገና ወጣቶች በመሆናቸው አብዛኞቹ ወጣቶች በመሆናቸው ምክንያት እንደገና በመገፋፋት ድንጋይ እየወረወሩ ያለውን ንብረት እንዘርፋለን፣ እንወስዳለን በማለት ባለንብረቶች መጨረሻ ላይ ያው የሚከላከለው ይከላከላል፣ የማይከላከለው ትቶ እየሸሼ ያገኙትን እያባረሩ ንብረቱን ያው በሙሉ ዘርፍ ዘርፈዋል። ከከተማ ወደ ገጠር እንደገና ነገሩ እየተባዛ ሄደ ያው በአካባቢው በሰባ ሰባት በሰፈራ ምክንያት ወደ ተለያዩ ቦታ የሰፈሩ ሰፋሪዎችን እነሱንም እንደዚህ የተለያየ ነገር በማሳደድ ያው አባረዋቸው እነሱ ለጊዜው መጠለያ ነገር ተሰጥቷቸው ያው በመንግስት ምስጥር ነው ያሉት ግን ቢሆንም ያው የተጎሳቆሉ የተጎዱ ነው ያሉት ይህ ነዋሪ እንደሚለው እኔ እዚህ አካባቢ ተወልጄ እስከማድግ እንዲህ ያለ ነገር አይቻል አውቅም ነው ከዚህ በፊት አንድ ላይ በመብላት በመጠጣት ማህበራዊ ኑሮ ነበር የሚኖሩት። ግን ከጊዜ በኋላ ነው ነገሩ ያው ነገሮች ሁሉ እየተለዋወጡ እየተበለሻሽ የመጡት አንተ አማራና፣ አንተ ትግሬና፣ አንተ ወሎነ በማለት ማለት ነው። ከጊዜ በኋላ ነው እንደዚህ አይነት ነገር በፍጹም ታይቶ አይታወቅም። ተወልጄ ያደኩት እዛው ነው ያው ትምህርቴንም የጨረስኩት እዛው ነው። ግን ቢሆንም ይህን ያክል አመት ስኖር ምንም አይነት ነገር ደርሶብኝ አያውቅም። የዘንድሮ ግን ያው ከነዛ ውስጥ ከተጠቂዎች አንዱ ነኝ። ሊስቡች ያው ተፈናቅለዋል እናት አባቴ እንጂ በእኔ በኩል በግል። የቡኖ በደሌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ መጀመሪያ ሰልፎ የተጀመረው በምን መንፈስ እንደነበር ይናገራሉ። በሶማሌና በኦሮሚያ ክልል አዋሳኝ ላይ የተፈጸመውን ችግር ለመቃወም ሰላም ሰልፍም ተወጥቶ ነበረ። እዚያ በኋላ ይሄ ሰልፍ ውሎ እያደረ ወደ ብጥብጥና ቀውስ እንዲሁም ወደ ዘረፋ ነው እየተቀየረ የመጣው። አቶ ላይኩን አያይዘው ግጭቱ የተጀመረው መጀመሪያ በበደሌ ከተማ ነበር ይላሉ። ከዚያም ወደ ቤቺ ወረዳ፣ ጦራ ወረዳ፣ ቤጋ ወረዳ እና መኮ ወረዳ አጠቃላይ አምስት ወረዳዎች ላይ ነው ከተማን ጨምሮ ማለት ነው። በእነዚህ ላይ ነው ተቃውሞ እየቀጠለ ሄደው በዚህም ምክንያት የሰው ህይወት ጠፍቷል። አስራ አራት ሰዎች ቆስለዋል። ቤት ተቃጥሏል። ነዋሪዎችም ከቀያቸው ተፈናቅለዋል ብለዋል። የሞታች ያለው አስራ ሁለቱ አካባቢ ነው። አሁንም በጀት የደረሰው መረጃ የተቃጠለ ቤት ሀምሳ ሁለት ቤት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች አንድ ሺ አምስት መቶ አካባቢ የሚሆኑ ሰዎች ናቸው። እነዚህ የተፈናቀሉ ሰዎችም ወደ የቤታቸው ወደ የቀያቸው እንዲመለሱ ከፍተኛ ጥረት ነው እየተደረገ ያለው። በዚህ አካባቢ ላይ የኦሮሚያ ክልል ተወላጆች ቢኖሩም ከተለያየ አካባቢ የመጡ በተለይም በ1977 ዓ ምት ድርቅ ምክንያት የሰፈሩ ሰዎች እንዳሉ ያነጋገር ናቸው ነዋሪዎች ይገልጻሉ። በዚህ አካባቢ ነዋሪ የሆነ አስተያየት ሰጪ መጀመሪያ ላይ የተጀመረው ተቃውሞ በድምፅ ማሰማት ነበር። ከዛ ግን በአሰቃቂ ሁኔታ ሁኔታዎች ተለወጡና አንዱ በአንዱ ላይ አደጋ ማድረስ ጀመረ ይላል። ይህ በፍጹም በዚህ አካባቢ ከዚህ ቀደም ከነበረ ሁኔታ ጋር አይሄድም ብሏል። የሰልፉን አላማ ዳይቨርት ለማድረግ በብሔሮች መካከል ግጭት ለመፍጠር የሞከሩ ሰዎች አሉ። ያው መሰረት በው ከመሀል ገብቶ ይሄ ብሔር የኦሮሞ ብሄረሰብ እዚያም ሌሎችን ብሄረሰቦች ላይ ጥቃት እንደሚያደርስ መስሎ ተመሳስለው በመግባት አሁን እየተያዙ እየታሰሩ ያሉ ሰዎችም አሉ። መነሻው ራሱ ከኦሮሞ ብሔር ሳይሆን ከሌላ ብሔር ነው፣ በመሀል ገብቶ ነው። የኦሮሞና ሌላ ብሔር ግጭት የለውም፣ ጥልም የለውም፣ ጥላቻም የለውም። በመሀል ያኔን ለማመሳሰል ና ሆም ብሎ ኦሮሚያን ያው ሰላም እንዳታገኝ ያደረጉት ነገር እንጂ በብሔር መካከል ችግር ኖሮ አይደለም፣ ችግር ተፈጥሮ አይደለም። ማንም ብሔር በሌላው በሌላው ብሔር ላይ እንትን የበላይነት አሳይቶ ወይ ሆን ብሎ ጥቃት ለማድረስ የታለመ ነገር ሳይሆን በመሀል ነገሩን ጥያቄውን ዳይቨርት ለማድረግ ሁለተኛ ደግሞ ኦሮሚያ ሰላም እንዳይኖራት አስበው ሆን ብሎ በመሀል በመግባት ተዋቅዶ ያደረጉት ነገር ነው። የአማራ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በዚህ ቦታ ጥቃት ደርሶባቸዋል በተባሉት አካባቢዎች የአማራ ክልል ተወላጆች በመኖራቸውና በአጠቃላይ የሀገር ጉዳይ በመሆኑ ያሳስበናል ካሉ በኋላ በኋላ የክልሉ መንግስት ጉዳዩን ሲከታተለው እንደነበር ተናግረዋል። ቀደም ሲል ለረጅም ዓመታት በዛ አካባቢ የኖሩ በርካታ ወገኖቻችን እዛ አሉ። በዚህም ምክንያት እነሱም ግጭት በተፈጠረ ጊዜ ወደኛ ይደውላሉ። አመራሩም መረጃ የሰጠን አንድ የክልሉ አመራር፣ በዚህም ምክንያት እንከታተለዋለን፣ እናውቀዋለን። ጉዳዩ ምንድን ነው የተፈጠረው? በኦሮሚያ ብሔራዊ ክልላዊ መንግስት በኩልም መረጃውን አግኝታችኋል፣ ስለእናስባለን ሰልፍ መሰረት አድርጎ የተፈጠረ ግርግር ነበር፣ ግጭት ነበር። በዚህም የሰዎች ህይወት አልፏል፣ ንብረት ወድሟል። እና ይሄ ግጭት አጀማመሩ ብሔርን መሰረት ያደረገ እንዳልሆነ በሂደት ግን በዛ አካባቢ ኖሩ የሚኖሩ የአማራ ብሔር ተወላጆች እና ከረዘም ላለ ዓመታት በብዛት ይኖሩ የነበሩ ወገኖች ወደ እነሱ የደረሰ የዘረፋ ምልክት ነበረ። በዚህ መሀል የዜጎች ህይወት ያለፈ መሆኑን ነው። እንግዲህ እኛ መረጃ በምናገኘው ከክልሉ መንግስት በአካባቢው ካሉ አመራሮች በወረዳ እስከ ዞን ድረስ እና እዛ አካባቢም ካሉ ከኛ ክልል ወደዛ ሄደው የሚኖሩ ወገኖቻችን የሚሰጡ መረጃ ነው። በአጠቃላይ መረጃዎቹን ስናያቸው ሁሉ ከሁሉም አካባቢ የምናገኛቸው መረጃዎች የሚናበቡና ትክክል ናቸው። መጀመሪያ ሲጀመሩ የብሔር ግጭት እንዳልሆኑ ብሔርን መሰረት ያደረገ ግጭት የሚያጋጭ ምንም ነገር እንደሌለ፣ ነገር ግን በሂደቱ ወደዛ የሚያመራ ምልክት ያለው እና በዚህ ረገድ የክልሉ መንግስት የአካባቢው አመራር አበክሮ እየሰራ መሆኑን በእኛም በኩል ክትትል እያደረግን የክልሉ መንግስት የሚያደርገውን እንቅስቃሴ በእኛ በኩል ማድረግ የሚገባን ድጋፍ ሁሉ የምናደርግና ከጎናቸው የምንቆም መሆናችንን ያው ገልጸናል። የቡኖ በደሌ ኮሚኒኬሽን ጉዳዮች ኃላፊ አቶ ለይኩንን የሟቾች አስክሬን የት እንዳለ ጠይቂያቸው ነበር። አስክሬናቸው ቤተሰቦቻቸው ለየቤተሰቦቻቸው ተለልሶ የቀብር ስነስርዓትም ተከናውኗል። ከዛ ወዲህ ነው አሁን የማረጋጋቱ ስራም ህዝቡ እንዲረጋጋ እና ወደ ነበር ወደ ሰላማዊ ህይወቱ እንዲመለስ ለማድረግ ስራ እየተሰራ ያለው። አሁን ወደ መረጋጋት እና በተለይ ህዝቡ አሁን እነዚህ ችግር የፈጠሩትን ሰዎች ወደ ህግ ወደ ማቅረብ በችግሩ ሲንቀሳቀሱ የነበሩትን አካላት ህዝቡን ከህዝብን ከህዝብ ጋር ሲያጋጩ የነበሩና ወደ ዝርፊያ ወደ ሁከት የቀየሩ አካላትን እየጠቆመና ወደ ህግ በህግ ቁጥጥር ስር እንዲውሉ የማድረግ ስራ ነው እየተሰራ ያለው በአሁን ሰዓት የተፈናቀሉ ሰዎችን ወደ ቦታቸው ለመመለስ እየጣርን ነው ይላሉ አቶ ላይኩን በክልሉ መንግስትና የሀገር ሽማግሌዎች እንዲሁም ወጣቶቻችን በጸጥታ አካላትን በኩል ጥብቅ ክትትል እየተደረገና ይህ ችግር እንዳይቀጥል ከፍተኛ ርብርብ እየተደረገ ነው ያለ በተለይ ጦራ ወረዳ ላይ ጦራ የምትባል ወረዳ ላይ ከፍተኛ ስራ ነው እየተሰራ ያለው እንዲሁ፣ ለምሳሌ ገንዘብ እየተዋጣ እነዚህ ሰዎች በተለይ ችግር የደረሰባቸው ሰዎች ቶሎ ልንደርስላቸው ይገባል በማለት ይሄ ወረዳ ከፍተኛ እንቅስቃሴ እያደረገ ነው። የህጋ ወረዳ ላይም እንደዚሁ ህዝብ አሁን በውይይት ወደ ውይይት ተመልሶ ይሄ ችግር መቀጠል የለበትም እዚህ ጋር መቆም አለበት። እኛ አንድ ላይ መኖር አለብን፣ አንድነታችንን ማጠናከር አለብን፣ ልማታችንን ማስቀጠል አለብን፣ ሰላማዊ አካሄዳችንን ሰላማዊ ኑሯችንን ማስቀጠል አለብን ብሎ ነው አሁን ህዝቡ በየወረዳውና በየቀበሌው ውይይት እያደረገና ይሄ ችግር መቆም አለበት የሚለውን አቋም ይዞ ከአመራሩ ጋር ከጸጥታ ክፍሉ ጋር እና ከሀገር ሽማግሌዎች ከወጣቶች ጋር በመሆን ይህ ስራ እየተሰራ ነው ያለው። የአማራው ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን የአንድም ሰው ሕይወት ሊጠፋ አይገባም ብለዋል። በእለቱ በገለጽንበት ጊዜ የጠፋው ሕይወት ትናንትና ነው አስራ ሁለት እንደሆነ ገልጠናል። ግን ዋናው ቁም ነገሩ የአንድ ሰው ሕይወት አይደለም በግርግር ምክንያት መደናገጥና መረበሽ ህጻናት፣ አዛውንቶች ጉዳት ውስጥ መውደቅ፣ ስጋት ውስጥ መውደቅ ለማንም አይበጅም። ምንም ትርፍ አይተርፍም፣ ከዚህ ማንም አያተርፍም። ህብረተሰቡን በተለይም በርቀት ያለውን ህዝብ ስጋት ውስጥ ስለሚጥሉት፣ አልፎ ተርፎም ለሌላ ብጥብጥ ስለሚያነሳሱት፣ የማንጠብቀው ጉዳትም ስለሚደርስ፣ እነዚህ ቁጥሮች ህብረተሰቡን የሚያረጋጉ ሆነው ሊገኙ ይችላሉ ከሚል መነሻ እንጂ የቁጥር ጨዋታ ለመጫወት አይደለም። የቁጥር ጨዋታ መጫወት በሰው ደምና ህይወት መቀለድ ስለሆነ ይሄንን እንደ ቁም ነገር ወስደን እናየውም። የትኛውም ብሄር ይሁን የትኛውም ማንነት ግን ማለፍ በምንችለው በሰላም መፍታት በሚቻለው ውይይት በማድረግ በሚቻልበት ሁኔታ የሰው ህይወት ማለፍ የለበትም። ይሄንን ለመከላከል እና ምናልባት በዚህ ረገድ ህብረተሰቡ ተገንዝቦ የሰላሙን መንገድ ብቻ መርጠን በሰላም ችግሮችም ካሉ እንዲፈቱ ለማድረግ በሚል ነው ከቁጥር ጋር የምንነጋገረው እንጂ ቁጥሮቹ የተገለጹት ናቸው። ያነጋገርናቸው ሁለቱም የመንግስት ኃላፊዎች በማህበራዊ ሚዲያ ላይ በአንዳንድ የዜና አውታሮች የተሰራጩት ምስሎች ከዚህ ቀደም በሌላ ሀገር የተከሰቱ ቃጠሎችና ከሌላ ፊልም ላይ የተወሰዱ ምስሎች ናቸው ብለዋል። በአሁን ሰዓትም ከፍተኛ የማረጋጋት ስራ እየተሰራ መሆኑን፣ በአጭር ጊዜ ውስጥም የተፈናቀሉ ሰዎችን በአስቸኳይ የመመለስ ስራ እንደሚሰራ ጠቁመዋል። ከሁሉም በላይ ህብረተሰቡ እርስ በርስ ከሚደረግ ግጭት እንዲቆጠብ መክረዋል። የሀገር ሽማግሌዎችና የአካባቢው ነዋሪዎችም በዚህ ላይ መስራት አለባቸው ብለዋል። ከቅርብ ጊዜ ወዲህ ብሔር ተኮር የሆኑ ግጭቶችና የሰው ህይወት መጥፋት እንዲሁም መፈናቀል በኢትዮጵያ እየታየ መሆኑን የተለያዩ አካባቢዎችን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ